ተመራጩ ፕሬዚዳንት ዶናልድ ትራምፕ በመጪው ሰኞ የዩናይትድ ስቴትስ 47ተኛ የአሜሪካ ፕሬዝዳንት ሆነው ቃለ መሀላ ይፈጽማሉ። ይህንን የቃለ መሐላ ስነ ስርዓትና ለሁለተኛ ጊዜ የሚካሄደውን የትራምፕ መንግስት ምስረታ ለመከታተል በመቶዎችና በሺዎች የሚቆጠሩ ሰዎች በዋና ከተማዋ ዋሽንግተን ዲሲ በሚገኘውና ናሽናል ሞል ተብሎ በሚጠራው ስፍራ ይገኛሉ ተብሎ ይጠበቃል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን ከተረከቡ የመጀመሪያ ቀን ጀምሮ እንደሚያደርጓቸው ቃል ከገቧቸው በርካታ የፖሊሲ ለውጦች መካከል ሕገወጥ ስደት፣ የታሪፍ ጭማሪና፣ ሌሎች የሀገር ውስጥና የጸጥታ እንዲሁም የደህንነት ጉዳዮች የሚገኙበት ሲሆን አሜሪካውያን ብቻ ሳይሆን በተለያዩ የዓለም ዙሪያ የሚገኙ ሕዝቦች እነዚህ ለውጦች በአሜሪካና በዓለም ዙሪያ የሚያስከትሉትን ተጽዕኖች በትኩረት እየተከታተሉ ይገኛሉ። ሰላም። ጤና ይስጥልኝ። እንደምን አምሽታችኋል። የተከበራቸው የአሜሪካ ድምፅ አድማጮችና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን እነሆ ጀምሯል። በዛሬው የጋቢና ቅንብራችን 47ኛውን የአሜሪካ ፕሬዚዳንት ወደ ዋይት ሀውስ ለመመለስ እየተደረገ ያለውን ዝግጅትና የትራምፕ ሁለተኛ የስልጣን ዘመን ምን እንደሚመስል የሚያስቃኙ መሰናዶዎችን ወደ እናንተ እናደርሳለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። ሰኞ ቃለ መሐላ ፈጽመው ለሁለተኛ ጊዜ ወደ ስልጣን የሚመለሱትን ተመራጩን ፕሬዚዳንት ዶናልድ ትራምፕ ለመቀበል ዋና ከተማዋ ዋሽንግተን ዲሲ በርካታ ዝግጅቶችን ስታደርግ ቆይታለች። በመቶዎችና በሺዎች የሚቆጠሩ ሰዎች ይታደሙበታል ተብሎ በሚጠበቀው የቃለመሀላ ስነስርዓት ስነ ስርዓት በሚካሄድበት የአሜሪካ ምክር ቤት አካባቢ የሚደረገው የጸጥታ ቁጥጥርም እጅግ እየተጠናከረ ይገኛል። ሰኞ በሚካሄደው ስነ ስርዓት ቁልፍ የሆኑ አካባቢዎችንና የጸጥታ ቁጥጥሩ ምን እንደሚመስል ባልደረባዬ ሀብታሙ ስዩም ተዘዋውሮ ቃኝቷል። አብረን እንመልከት። እንደምን ውላችኋል እንደምናድራችኋል፣ አድማጮቻችንና ተመልካቾቻችን፣ ዶናልድ ትራምፕ የዩናይትድ ስቴትስ 47ተኛ ፕሬዚደንት ሆነው ቃለ መሐላ ሊፈጽሙ ጥቂት ቀናት ቀርተዋል። በዋዜማው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ምን ድባብ እንዳላት እናስቃኛችኋለን። እንዲሁም ደግሞ ከባለ ሲመቱ ጋር ተያያዥነት ያላቸውን ቁልፍ ቁልፍ ስፍራዎችንም በወፍ በረር እናስቃኛችኋለን። ከበስተጀርባይ ከሚገኘው አነስተኛ ቤተ ክርስቲያን እንጀምር። ይህ ቤተ ክርስቲያን የቅዱስ ዮሐንስ ኤጲስቆጶስ ቤተ ክርስቲያን ይባላል። ከ200 ዓመት በላይ ያስቆጠረ ደብር ነው። የፕሬዚደንቶች ቤተ ክርስቲያን በሚል ቅጽል ስም ይበልጥኑ ይታወቃል። ከአራተኛው የአሜሪካ ፕሬዚደንት ጄምስ ማዲሰን ጀምሮ ሁሉም ፕሬዚደንቶች በሥልጣን ዘመናቸው ቢያንስ አንዴ በዚህ ቤተ ክርስቲያን ተገኝተዋል። በአብዛኛው ቃለ መሐላ በሚፈጸምበት ቀን ማለዳ አዲሱ ፕሬዚደንትና አጋሮቻቸው በተገኙበት ልዩ ብሔራዊ የጸሎት ስነ ስርዓት ይከናውናል። በመጀመሪያው የሥልጣን ዘመናቸው ወቅት ቤተ ክርስቲያኑን የጎበኙ ትራምፕ የሁለተኛው የሥልጣን ዘመናቸው የመጀመሪያውን ማለዳ በዚህ ስፍራ ይጀምራሉ ተብሎ ይጠበቃል። የቤተ ክርስቲያኑ ሥነ ሥርዓት ከተጠናቀቀ በኋላ ቀጣዩ ዝግጅት የሚከናውነው ከጀርባይ በምታዩት የአሜሪካ ፕሬዚደንት መኖሪያ ቤት ወይንም ዋይት ሀውስ ውስጥ ነው። በዚህ ስፍራ ደግሞ ዩናይትድ ስቴትስን ለአራት ዓመታት ያስተዳደሯት ጆ ባይደን ከአዲሱ ፕሬዚደንት ዶናልድ ትራምፕ ጋር የመጨረሻ ቆይታ የሚያደርጉበት አፍታ ይከናውናል። አዲሱ የዩናይትድ ስቴትስ ፕሬዚደንት ዋይት ሀውስን በይፋ ከመረከባቸው በፊት ከሚሸኙት መሪ ጋር አጭር ቆይታ ያደርጋሉ። ይህ ዘመን የተሻገረ የሻይ ቡና ስነ ሥርዓት ሰላማዊ ሥልጣን ሽግግርና ለዲሞክራሲ ሂደቶች የሚሰጥ መከባበርን እንደሚያሳይ ይነገራል። በ2020 የምርጫ ዘመን ድል ያልቀናቸው ትራምፕ ውጤቱን ባለመቀበል ይህንን ስርዓት ባይታደሙም ዘንድሮ ግን ከሚሸኙት ፕሬዚደንትና ባለቤታቸው ጋር እንደሚገናኙ፣ ስነ ስርዓቱንም እንደሚፈጽሙ ቀድሞ በተሰራጨው መርሃ ግብር ላይ ታይተዋል። በዋዜማው የዋይት ሀውስ አቅራቢያ ከፍተኛ የጸጥታ ቁጥጥርና የቅድመ ጥንቃቄ ግንባታዎች ሲጧጧፉበት ተመልክተናል። ከዚህ ስነ ስርዓት በኋላ የሚሸኙት ፕሬዚደንትና አዲሱ ፕሬዚደንት ቃለ መሀላ ወደሚፈጸምበት የአሜሪካ ህግ መወሰኛ ምክር ቤት ያቀናሉ። ተመልካቾቻችን አሁን ደግሞ የሚገኘው ካፒታል ሂል እየተባለ በሀገሬው አጠራር በሚታወቀው የአሜሪካ ህግ መወሰኛ ምክር ቤት ወይንም ኮንግረስ ህንፃ ፊት ለፊት ነው። ዶናልድ ትራምፕ በዚህ ስፍራ ነው እንግዲህ 47ኛው የዩናይትድ ስቴትስ ፕሬዚደንት ሆነው ቃለ መሐላ የሚፈጽሙት። ይህንን ስነስርዓት ለመከታተል የህግ መወሰኛ ምክር ቤት አባላት ጥሪ የተደረገላቸው እንግዶች እንዲሁም በሺዎች የሚቆጠሩ ከ50 የአሜሪካ ግዛቶች የመጡ ዜጎች ይገኛሉ ተብሎ ይጠበቃል። ለስንሳኛ ጊዜ የሚደረገውን የአሜሪካ ፕሬዚደንት የቃለ መሐላ ሥነ ሥርዓት የሚመሩት የሀገሪቱ ጠቅላይ ፍርድ ቤት ዳኛ ናቸው። በአውሮፓውያኑ ጥር 20 ከቀኑ ስድስት ሰዓት ላይ ዳኛው ዣን ሮበርትስ ዶናልድ ትራምፕን የአሜሪካ አርባ ሰባተኛ ፕሬዚደንት አድርገው ቃለ መሐላ ያስፈጽማሉ። ስነ ስርዓቱ ከመጀመሩ በፊትና በኋላ ሀገራዊ ክብርን የሚያገዝፉ የሙዚቃ ስራዎችና ትርኢቶች ይቀርባሉ ተብሎም ይጠበቃል። ዘንድሮ ላይ እውቋ የሀገረሰብ ሙዚቃ ቀንቃኝ ኬሪ አንደርውድ ውቧ አሜሪካ የተሰኘውን እውቅ ስራ እንደምታቀርብ ይጠበቃል። የቀድሞ ፕሬዚደንትና ቤተሰባቸው ይፋዊ ሽኝት ከዚህ በኋላ ይከናውናል። ይህ ስነ ስርዓት ከተጠናቀቀ በኋላ የሀገሪቱ ጦር ሰራዊትና ሌሎች አካላት በሚሳተፉበት የጎዳና ትርኢት ታጅበው ዶናልድ ትራምፕ በፔንሲልቫኒያ ጎዳና ላይ ከነ ቤተሰባቸው ጉዞ ያደርጋሉ። አመሻሹን ትራምፕ ወደ ዋይት ሀውስ በመመለስ አዲስ የሚተገበሩ ህጎች ላይ ፊርማቸውን በማስፈር ስራቸውን በይፋ ይጀምራሉ። ይህንን ልዩ ስነ ስርዓት በስኬት ለማጠናቀቅ ዋሽንግተን ዲሲና አካባቢው ከፍተኛ የጸጥታ አካላት ስምሪት ይኖራልም ተብሎ ይጠብቃል። በዋዜማው ስነ ስርዓቱ በሚደረግበት በሚደረግ ስፍራ አቅራቢ ያሉ መተላለፊያዎች ተዘግተው ተመልክተናል። አማራጭ መተላለፊያዎችም ይፋ ተደርገዋል። እንግዲህ በተከታተላችሁት መንገድ ዩናይትድ ስቴትስ አርባ ሰባተኛውን የሀገሪቱን ፕሬዚደንት ቃለ መሀል ላይ ማስፈጸም ስነስርዓትን ለመከወን እየተሰናዳች ትገኛለች። በእለቱ ደግሞ ከዝግጅቱ ጋር የተያያዙ አዳዲስ መረጃዎች እናጋራችኋለን። አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ሀብታሙ ስዩም ነበርኩኝ። መልካም ቀን፣ መልካም ምሽት። ፕሬዚዳንት ትራምፕ ቃለ መሐላ በሚፈጽሙበት ቀን ባለፉት አርባ ዓመታት ውስጥ ያልታየ ቅዝቃዜና ጠንካራ ንፋስ ይኖራል ተብሎ ተተንብዮአል። ባልደረባዬ ሀብታሙ ስዩም ይህንን ቅዝቃዜ ተቋቁሞ የዋሽንግተን ዲሲ ዝግጅት ምን እንደሚመስል ስላስቃኘን እናመሰግናለን። ቀናቶች ብቻ የቀሩትን የተመራጩ ፕሬዚዳንት ዶናልድ ትራምፕ በዓለ ሹመት አስመልክቶ የአሜሪካ ድምጽ በዋሽንግተን ዲሲና በአካባቢው እየተዘዋወረ የተለያዩ ሰዎችንም አነጋግሯል። እነዚህ በዋሽንግተን ና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በመጪው አስተዳደር ላይ ተስፋ እንዳላቸውና ቀጣዮቹ አራት ዓመታት በተለይ በኢኮኖሚ ዙሪያ የተሻለ ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። ባልደረባችን ምትኩ ስዩም ያነጋገራቸው ፕሬዚዳንት ትራምፕ ከዚህ በፊት ሰርቶ የሚያቅ ፕሬዚዳንት ነው። አዲስ አይደለም። ካለው ከአሁኑ ከነበረው አሁን ከሚያልፈው ፕሬዚዳንት አገዛዝ ጋር የተለያዩ ናቸው። ፓርቲያቸውም የተለያየ ነው። የተለያየ አመለካከትም አላቸው። ከዚህ በፊት ፕሬዚዳንት ትራምፕ ሲሰራ ስለነበረ ከነበረው ነገሮች ሁሉ ጋር ተያይዞ ጥሩ ስራ ይሰራል ብዬ ገምታለሁ። ኢኮኖሚካሊም ደግሞ ትራምፕ ብዙ ጊዜ ስለሚያወራ ብዙ ለውጥ ያመጣል ብዬ አስባለሁ። እኔ በእኔ ደረጃ ብዙ ለውጥ ይመጣል ብዬ አስባለሁ። ለእኛ ስራ እኔ ለምሰራው ስራ ለውጥ ያመጣል ብዬ አስባለሁ። ከዶናልድ ትራምፕ ፐርሰናሊ ምንም ነገር ኤክስፔክት አላረግም። እኔ ማንም አይነት ፕሬዚደንት ሊደር ሲመጣ የኔ ላይፍ ቀጥታ ኢምፓክት ያደርገዋል የሚል ሀሳብ የለኝም። ያው በብዛቱ በዛ እሱ በነበረበት ጊዜ ኮቪድም ስለነበረ ብዙ ነገር መስራትም አልቻለም እና አዲስ ነገር እንግዲህ ይሰራል የሚል ግምት አለኝ። ብዙ ዝግጅት እየተደረገ ነው። የዋሽንግተን ዲሲ አካባቢ መንገዶች፣ ሁሉም ነገር እየተዘጋጋ ነው። ጥሩ ጥሩ ነገር ይሆናል የሚል ተስፋ አለኝ እኔም። አካባቢ ባሉት ሰዎች በአንዳንድ ግለሰብ ደረጃ ጠያይቅ ያለው ሰዎች በደስታ እየጠበቁ ነው። ሁሉ ነገር ያው የሚሄደው ይሄ የምንኖርበት አካባቢ እንግዲህ የነበረው ፓርቲ ቦታውን የሚለቅበት አካባቢ ነው፣ አዲሱ ፓርቲ የሚመጣበት አካባቢ ነው። ግን እንቅስቃሴዎች ሁሉ በሰላምና በተስተካከለ መልኩ ይከናወናል ብዬ አስባለሁ። ፕሬዚዳንት ትራምፕ ኢናጉሬሽንም ትልቅ ነገር ያመጣል ብዬ አስባለሁ። ዶናልድ ትራምፕ ወደ ስልጣን መመለስ ዙሪያ ከትውልደ ኢትዮጵያን በተጨማሪ አሜሪካውያንንም አነጋግረናል። እነዚህ የአሜሪካ መራጮች በመጪው የትራምፕ አስተዳደር አዲስ ነገር የሚጠብቁ ሲሆን በሚጠብቋቸው ለውጦች ዙሪያ ግን ከፍተኛ መለያየት አለ። የአሜሪካ ድምፅ ዘጋቢ ስካት ስተርንስ የተለያዩ አሜሪካውያንን አነጋግሮ ያደረሰንን ዘገባ ደረጀ ደስታ እንደሚከተለው አዘጋጅቶታል። በደቡባዊ ዩናይትድ ስቴትስ ሚሲሲፒ ግዛት መራጮች ከሁለተኛው የዶናልድ ትራምፕ የፕሬዝደንትነት ዘመን በሚጠብቋቸው ነገሮች ይለያያሉ። ባቢ ጆሃረል ድምፃቸውን ለትራምፕ ሰጥተዋል። በእርግጠኝነት ድንበሩንና የህገ ወጥ ስደተኞችን ጉዳይ ተቆጣጥረው ማየት እፈልጋለሁ። እኔ በተለይ ትንንሽ ልጆችን በሚመለከት በምችለው ሁሉ ለመርዳት ዝግጁ ነኝ ነገር ግን ልጆቼና የልጅ ልጆቼ ባደግኩባት አሜሪካ ሲደሰቱ ማየት ፈልጋለሁ። ጾታውን ወደ ወንድ የቀየረው የኒውዮርክ ነዋሪ አንጀሎ ማየር በውልደት ከነበራቸው ጾታ የተለየ የጾታ ማንነት ለወሰዱ ሰዎች የሚደረግ የጤና እንክብካቤን እንደሚቃወም አሳውቋል በሚለው አስተዳደር መጪው ጊዜ ያሳስበዋል። ሪፐብሊካኖች ጾታ ቀያሪዎቹ ልጆችን መንከባከብ ልክ ልጆቻቸውን እንደመከባከብ አስፈላጊ መሆኑን ማወቅ አለባቸው። ምክንያቱም እኛ የችን ሀገር የምንመራ ቀጣዩ ትውልድ ነን። ብሩህ ሀሳቦችና ብሩህ የወደፊት ተስፋዎች አሉን። ሻን ካሺንግ ትረምፕ በኢኮኖሚው ላይ እንዲያተኩሩ ይፈልጋሉ። በምርጫው ዘመቻ የገቧቸውን ተስፋዎች አጥብቀው የያዙ የአገልግሎት ጉርሻዎች ላይ የሚጣለውን ቀረጽ አስቁማለሁ እንዳሉት ያስቁሙ። የሚሲሲፒው መራጭ ጄሪ ሄልተን ኢኮኖሚው ቅድሚያ የሚሰጠው ጉዳይ እንደሆነ ይስማማሉ። ፕሬዚዳንት ትራምፕ የኑሮ ውድነቱን እንደገና እንዲቀንሱልን እፈልጋለሁ። ከእጅ ወደ አፍ መኖር ሰልችቶኛል። የፔንሲልቬኒያዋ መራጭ ሳሚራ ችሩዋፋይ ትራምፕ በሥነ ተዋልዶና በሃይማኖታዊ መብቶቻቸው ላይ የሚኖራቸው ተጽዕኖዎች ያሳስባቸዋል። የሴትነት መብቶቼን እያጣው ነው ብዬ አስባለሁ። የሃይማኖት መብቴን የማጣው እየመሰለኝ ነው፣ ምክንያቱም ክርስትናን ብቻ ማስቀደም እንደሚፈልጉ ተመልክቻለሁ። ይቺ ሀገር ለሁሉም ሃይማኖት ክፍት ናት ብዬ አምናለሁ፣ አንዱን ብቻ ሳይሆን ሁሉም ሰው ስለ ሃይማኖት ትምህርት ቤቶች ውስጥ መማር እንዳለበት ይሰማኛል። በቴክሳስ የትረምፕ ደጋፊ የሆኑት ሮስ ባሬራ መጪው ፕሬዚደንት ስለ ንግድ ያላቸው ልምድ አገሪቱን ሊያቃና ወይም ወደ ትክክለኛ አቅጣጫ ሊመራ ይችላል ብለው ያስባሉ። ሰዎች ታክቷቸዋል። ሰዎች እዚህ የሚፈልጉት ስራ ነው። ጥሩ ኢኮኖሚ ይፈልጋሉ። የዋጋ ግሽበቱ እንዲወርድ ይፈልጋሉ። ድንበሩ እንዲጠበቅም ይፈልጋሉ። ዘይትና ነዳጅ ይፈልጋሉ። ትረምፕ ለሚሲሲፒው መራጭ የልፍራውስቶ ማድረግ የሚችሉት በጣም አስፈላጊው ነገር ግልጽ አጀንዳ ማውጣት ነው። ሀገሪቷ ላይ ተግባራዊ ሊያደርጉ የሚፈልጓቸውን ፖሊሲዎች ግልጽ እንዲያደርጉ እፈልጋለሁ። ስለዚህ በሪፐብሊካን ፓርቲም ሆነ በዲሞክራቲክ ፓርቲ ውስጥ ያለው እያንዳንዱ ሰው በሚቀጥሉት አራት ዓመታት ውስጥ የምንጠብቀው ወይም የማንጠብቀው ምን እንደሆነ ማወቅ እንፈልጋለን። ትራምፕ እንደ አውሮፓ አቆጣጠር ጥር 20 ቀን ዋሽንግተን ውስጥ ቃለ መሐላ ይፈጽማሉ። ተከታይ የምንመለከተው ደግሞ የትራምፕ የኢኮኖሚ ፖሊሲ ምን ሊመስል ይችላል የሚለውን ነው። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከቀናት በኋላ ቃለ መሐላ ፈጽመው ስራቸውን በይፋ ይጀምራሉ። ቅዳሚ ትኩረት እንደሚሰጡት በተጠቀሰው የኢኮኖሚ ዘርፍ የታክስ ቅነሳን ጨምሮ የኩባንያዎችን ምርታማነት የሚያሳድጉ ማሻሻያዎችን ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ጠቁመዋል። እንደ መጀመሪያው ፕሬዝዳንታዊ የስልጣን ዘመናቸው የግብር ጭማሬን በተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነት ሊባባስ ይችላል ሲሉም ስጋታቸውን ገልጸዋል። ከአፍሪካ ጋር በሚደረጉ የንግድ ትብብሮች አህጉራዊ ግንኙነት ይልቅ ከሀገራት ጋር የሁለትዮሽ ግንኙነት ሊያተኩሩ እንደሚችሉም ባለሙያዎች ተናግረዋል። አስማማው አየነው ተከታዩን ዘገባ አዘጋጅቷል። አርባ ሰባተኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሀውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ አራት ዓመታት ኢኮኖሚን በተመለከተ ሊተገብሯቸው ቃል በገቡባቸው ጉዳዩ ዙሪያም የአሜሪካ ድምፅ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ኢኖክ አሰፋ ዶናልድ ትራምፕ የአገር ውስጥ ኢኮኖሚ በተመለከተ ልክ እንደ መጀመሪያው የሥልጣን ዘመናቸው ሁሉ አሜሪካ ጥቅደም ወይም አሜሪካን ፈረስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ። የእሳቸው አላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይህም ደግሞ የአምራች ኢንዱስትሪዎችን ወይም የማኒፋክቸሪንግ ምን ኢንዱስትሪዝ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለሶስትና አራት አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት አላማ የያዙ ነው የሚመስለው። ኢንፋክት የአሜሪካ የታሪፍ ፖሊሲ ወይም ይሄ የጉምሩክ ፖሊሲ ያቸው አስር ፐርሰንት በአጠቃላይ እቃዎች ላይ ለመጣል የግብር ለመጣል አስቧል። እንዲያውም አንዱ የኢኮኖሚ አማካሪያቸው ስቲቨን ሚራን ይባላል ከሀያ እስከ ሀምሳ ፐርሰንት አንዳንድ እቃዎች ላይ ግብር መጣል የሚል ሀሳቡን ላው አቅርቧል። እና ይሄ በአብዛኛው ታዳጊ ሀገሮች ላይ ኢንዱስትሪያል ፖሊሲ የምንለውና እና ለዘመናት ለብዙ ዘመናት የኢኮኖሚ ፖሊሲ ታዋቂ ሰዎችና ኢንክሉዲንግ አንዳንድ ጊዜ በአሜሪካ የሚገኙ ሰዎች አፍሪካን እንዳታደርግ ይመክሩ የነበረ ፖሊሲ ነው በአብዛኛው እና አላማቸው አሜሪካን ሀገር ያለውን ስራ ማትረፍ ወይም ፕሮቴክት ማድረግ ሲሆን፣ ነገር ግን እንግዲህ በሂደት አብረን የምናየው ሊሆን ይችላል። ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጭ ቅነሳ የኢኮኖሚ ፖሊሲዎች እንደሚተገብሩ የሚናገሩት ደግሞ በማክማስቴር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው። በ2017 ዓመተ ምህረት የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት ከአሜሪካ በአሜሪካ ከ35 ፐርሰንት አወርዶ 21 ፐርሰንት አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15 ፐርሰንት የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶችን ቀንሰው ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ሲምፕልፋይ የማድረግ የሚል ፖሊሲ አላቸው። ይሄ እንግዲ ያው ዲሞክራቶች በአንድ በኩል ለኮንሱመር ም በሚል ካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ አላቸው እና ይሄንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒ ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። እንደምታውቀው ዳጅ በፕሬዚደንት ከምት ተቋቋመ ሆኖ ነገር ግን በኢሎን ማስክና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖሚስ ሲሆን አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስቱን ወጪ መቀነስ የሚል ነው። ምክንያቱም አክሱን ከቀነስከው የመንግስት ተቋማት የገንዘብ አቅመን ዝቅተኛ ነው የሚሆነው ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና ያንን ላይ ማለት አቋም አላቸው። ለሁለተኛ ዙር የሥልጣን ዘመን ወደ ነጩ ቤተ መንግሥት የሚመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የሥልጣን ዘመናቸውም ቻይና ላይ የአስር በመቶ፣ ሜክሲኮ እና ካናዳ ላይ ደግሞ በተመሳሳይ የ25 በመቶ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸውም አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ። አሜሪካ ከውጭ ነው ብዙ ብዙ ዕቃ ከውጭ ነው የምታስገባው እና ይሄ ትሬድ ዴፊስት የምንለው ማለትም ወደ ውጭ የምታወጣው ገንዘብና ከውጭ የሚመጣ እቃ ለመግዛት የምታወጣው ገንዘብ እና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው። የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ፣ እንደ አንድ ኢኮኖሚ አላማ የያዙት አ ነገር ግን በዚህ መልኩ ከቀጠሉበት እና ተቃራኒው ደግሞ ለምሳሌ ቻይና ባለፉ የግብርና ምርቶች ላይ ከፍ ከፍተኛ ተጽዕኖ ማድረግ ችላ ነበር እና የአሜሪካ መንግስት የአሜሪካ ገበሬዎች እንዳይቸገሩ ብሎ ብዙ ገንዘብ ለማውጣት ተገደው ነበር። ይሄ ግን መጨረሻ ላይ ምንድነው ሊፈጥር የሚችለው ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል። ወይም ሊያባበሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ነው። ምክንያቱም በግልጽ አናውቀውም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽዬሽን ነው የሚለው አካሄድ እውነት ከሆነ እና አገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ሊኖረው ይችላል። ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ አሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋወቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ። ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው? ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል፣ ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬጉላተሪ ከአስተዳዳሪ ጫናዎች ነፃ ሆነው ማደግ መቸ የሚችሉ ከሆነ ኢኮኖሚው የማምረት አቅም ይጨምራል። ታሪፉ የታሪፉ ጉዳይ አጠያቂ ነው። ከአሁንም በፊት ፕሬዚደንት ትራምፕ ወደ 2017 ዓ ምት ከቻይና በተለይ ከሌሎች ሀገሮች ጋር እንደዚህ የታሪፍ ጦርነት አካሄዶ ነበረ። ለምሳሌ ከቻይና ጋር የነበራት የአሜሪካ የታሪፍ መጠን ከሶስት ፐርሰንት ተነስቶ ወደ ሀያ አንድ ፐርሰንት ደርሶ ነበር ምክንያቱም ፕሬዚደንቱ ኦልሞስት ግማሽ የሚሆነው የአሜሪካ ኢምፖርት ላይ ከቻይና ከሚመጣው ኢምፖርት ላይ የሀያ አምስት ፐርሰንት ታሪፍ ጭነው ነው ነበር። ያ ነገሮችን እንዲወደዱ አድርጓል። በዛ ፖሊሳቸው የሚቀጥሉ ከሆነ ይሄ ብዙ የማይታሰቡ አይነት ነጌቲቭ አውትካሞች ሊኖሩ ይችላሉ። እና በእርግጥ ያንን ያደርጉታል፣ ተመልሰው ከቻይና ጋር ዘሴም አይነት ኃይል ያለው የንግድ ጦርነት ውስጥ ይገባሉ የሚለው ነገር አከራካሪ ነው፣ በግልጽ የታወቀ አይደለም። በቀጣዮቹ አራት ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተም በመርህ የተመርኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር ናቹራል የተፈጥሮ ሀብት የሚያላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደ አንጎላ አይነት ናይጄሪያ አይነት ነዳጅና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም። አሜሪካ አሁን ለኢትዮጵያና ለሌሎች አፍሪካ ሀገሮች የሚታደርገው እርዳታ ይህን ያህል ብዙ አይደለም። ስለዚህ በዛ ላይ ደግሞ እርዳታውን በብዛት በምግብ መልኩ ነው የሚሆነው። ዩስ የሚያደርጋቸው እርዳታዎች ከአሜሪካ ካምፓኒዎች ላይ ምግብ ገዝቶ ወደ አፍሪካ ሽፕ ማድረግ ነው እና እዛ ላይ ብዙ ለውጥ ይመጣል ብዬ አላስብም። በዓለም ባንክ እና በአይ ኤም ኤፍ በኩል ወደ አፍሪካ የሚመጣው ገንዘብ ሊቀንስ ይችላል ግን እሱ ረዲ ኮሚቴድ የሆነ ስለሆነ የሚቀንስ ከሆነ አጭር ጊዜ ውሳኔውን ከ2 በኋላ ሊሆን የሚችለው ከመላው ገደል አፍሪካ ተጎጂ ነች። ነገር ግን አሜሪካ ጋር ያላት የንግድ መስተጋበር ከፍተኛ ካለመሆኑ አንጻር ጉዳቱ የሚያል ትልቅ ይሆናል ብዬ አላስብም። የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸው መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ የኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ አራት ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑ ይናገራሉ። እና አሁን እየሆነ ያለው ሁለቱ አንጃዎች ወይም ወደ ሶስትም ሊቀየር ይችላል፣ እርስ በርሳቸው እየተወዳደሩ መሄዱበት ነው። ይሄ አካሄድ አንዳንድ ጥሩ አጋጣሚዎችን ሊፈጥር ይችላል፣ ግን በአፍሪካ ደረጃ ትንሽ ውዥንብርንም ሊፈጥር ይችላል። ከኛ ጋር ካልሆናችሁ እኛ እንደዚህ አይነት ተጽዕኖ እንጥልባቸዋለን የሚሉ አካሄዶች ሊፈጠሩ ይችላል። አፍሪካ ላይ በአጠቃላይ የቻይና ቤልትን ሮድ ኢኒሽቲቭ የሚባለው ጥሩ ሄደዋል እና ብንመለከተው ባለፉት ሀያ ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት፣ አሁንም ራሱ ሲመጣ ወይም ሚኔራል ፍለጋ ነው ወይ ደግሞ ቻይና እና ራሻን ለማባረር የመጣ ፖሊሲ ነው መሆን የነበረበት የአፍሪካን ህዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሽፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉንስን የአሜሪካን ኢንፍሉንስ ሊጨምርላቸው የሚችለው አሜሪካ ላለፉት 25 ዓመታት የአፍሪካ እድገትና እድል ድንጋጌ አጎ አማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው እድል ካለፉት ሁለት ዓመታት ወደ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግሥት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓያን አቆጣጠር በ2022 13 ቢሊዮን ዶላር ዋጋ ያላቸው ምርቶች በዚህ እድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓያን አቆጣጠር በ2015 ለ10 ዓመታት የተራዘመው ይህ እድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔው የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዝሙታል ብለው እንደማይጠብቁ ይናገራሉ። ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም ያደጉ ያሉ ኤመርጂ የሚባሉ ሀገሮች፣ በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፓኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ላይ ሊያገቡ ይችላሉ ብለው ያስባሉ። በተጨማሪ ስለአፍሪካ የረዥም የረጅም ጊዜ እድገት ይህን ያህል ጨነቃል ብዬ አላስብም። ከዛ አንጻር አይንክ አግሯዋን የሚያራዘምበት አንጻር በጣም ዝቅተኛ ነው የማስበው። አግሯን የሚያራዘም ከሆነ ግን አይንክ ኢትዮጵያ የመመለስ እድሏ የሰፋ ነው። ምክንያቱም ፕሬዚደንት ትረምፕ ስለ ሂውማን ራይትስ ይህን ያህል እንደምታውቀው እሱም አይጨነቁም እና በሆነ ምክንያት ይሄ የአግሯ ቻንስ የሚሰፋ ከሆነ አይንክ ኢትዮጵያ በአመት ወይም በሁለት አመት ውስጥ የመመለስ እድሏ ከፍተኛ ነው ብያ። አገዋ ከቅርብ ዓመታት ወዲህ እየተዳከመ መጥተዋል የሚሉት ሌላው የምጣኔ ሀብት ባለሙያ አቶ ሄኖክ ካሳፋ በበኩላቸው ተመራጩ ፕሬዚዳንት ዶናልድ ትራምፕ የሚያራዝሙት ከሆነም በአፍሪካ ያሉ ድሎችን ታሳቢ ባረገ መልኩ እንደገና መቃኘት ይኖርበታል ይላሉ። የአፍሪካና የአሜሪካ ኢኮኖሚያዊ ግንኙነት ባለፉት አስርተ ዓመታት አገዋ ላይ ያጠነጠነ ነው ሆኖ የቆየው እና ይሄንን ከቀረጥ ነፃ ወደ አሜሪካ የመላክ መብት ሲሰጥ በተወሰነ መልኩ የኢኮኖሚ እድገትን ፕሮሞት ለማድረግ ጠቅሟል። አፍሪካ ሀገራት ባለፉት አመታት ካየነው ግን ትንሽ እየተዳከመ የመጣበት ነገር አለ። የመሸርሸር ነገር አለው። ለምሳሌ ብዙ አፍሪካ ሀገራትን በተለያዩ ምክንያቶች ከፕሮግራሙ የማስወጣት ነገር አለ እና ትንሽ የመድከም ነገር አለው አሁን ምናልባት በዶናልድ ትራምፕ አመራር የመጀመሪያው የአገዛዝ ጊዜያቸውም አገዋ ላይ ብዙ ኢንትረስት አልነበራቸውም። አሁኑም ሲመጡ እኔ እንደሚመስለኝ አገዋን ብዙ አቴንሽን የሚሰጡት አይመስለኝም። እንግዲህ ይህን አብረን የምናየው ነገር ይሆናል። ግን አገዋ ፊቸር ወይም ወደፊት የሚመስለኝ ብዙ ጥሩ ነገር እየታዩኝ አይደለም በአሁኑ ሰዓት። ምናልባት ግን ጥሩ የሚሆነው የነበረው የአሜሪካን ኢንትረስትን ለማስጠበቅ ሆነ አፍሪካን እንደ ፓርትነር ይዞ ወደፊት ለመቀጠል ግን ጥሩ ሪፎርም ተደርጎ ለምሳሌ በኮንቲኔንታል ደረጃ ከአፍሪካን ፍሪ ትሬድ ኤሪያ ጋር በማያያዝ አንድ ላይ ኮንቲኔንቱን ወደ ጥሩ ዳይሬክሽን የሚገፋ እድል ለማድረግ ቢችሉ፣ ለምሳሌ ዲጂታል ትሬድ አለ። ይሄ የቴክኖሎጂን በመጠቀም የሚደረጉ ሰርቪሶችን አገባ ውስጥ መክተት ቢቻል ምናልባት ያንን ብናሰፋ አሁን በሎዌጅ ማኑፋክቸሪንግ ብቻ የሚንቀሳቀስ ወይም ወደ ብልጽግና ሊመጣ የሚችል የአፍሪካ ሀገር ብዙ የሚኖር አይመስለኝም እና ይሄ ደግሞ አፍሪካ በጣም እየመጣችበት ዳይሬክሽን ስለሆነ በጣም ብዙ ወጣት ስላላት የዓለም አገራት በሙሉ ቁጥራቸው እየቀነሰ ነው። እነ ቻይናን እንኳን ብትመለከት በዚህ ዓመት ለመጀመሪያ ጊዜ የሕዝብ ቁጥሯ እየቀነሰ መጥቷል። ይሄ ዋን ቻይልድ ፖሊሲ ያስከተለው ቢሆንም ጃፓንን መመልከት ይቻላል። ደሴንቲኝ ነው አስራ ሰባተኛ ዓመታቸውን በዚህ ዓመት የህዝብ ቁጥር ቅነሳ ታይቶባቸዋል። አውሮፓም እንደዛ ነው። አሜሪካም ኔቲቭ አገር በቃ ያዛ የቆየው ነዋሪው ህዝብ፣ ነባሩ ህዝብ ቁጥር እየቀነሰ ነው። ቁጥራቸው ያልቀነሰበት ምክንያት በኢሚግሬሽን ምክንያት ነው። በዓለም ላይ አሁን ከምናልባት በተወሰነ መልኩ ህንድ ብትኖርም አፍሪካ ናት ወጣት ህዝብ ያላት የህዝብ ብዛቷም ደግሞ እየጨመረ ያለው ማለት ነው ይሄ ለምሽቱ የያዝናቸው የጋቢና መሰናዷችን እነዚህ ነበሩ። በመጪው ሳምንት በሌላ ዝግጅት ዳግም እንገናኛለን። እስከዛው ቸር ሰንብቱ።